በግጭት ምክንያት የተፈናቀሉ ሰዎችን ሙሉ በሙሉ ወደ ቀያቸው የመመለስ ሥራ እየተሠራ መሆኑን የኢትዮጵያ የብሔራዊ የአደጋ ስጋት አመራር ኮሚሽን አስታውቋል። አብዛኞቹም ወደ ቀያቸው መመለሳቸውን ገልጿል። በተፈጥሮ አደጋ ምክንያት እየተረዱ ያሉ ሰዎች ቁጥር 7.8 ሚሊየን እንደሚሆን ጥቆማ ሰጥቷል። የቤኒሻንጉል ተፈናቃዮችን ለመርዳት መንቀሳቀሱንም እየገለጸ ነው ኮሚሽኑ። ጽዮን ግርማ የኮሚሽኑን የህዝብ ግንኙነትና ኮሚዩኒኬሽንስ ዳይሬክተር አቶ አበበ ዘውዴን አነጋግራ ተከታዩን ዘገባ አጠናቅራለች። ቤንሻንጉል ጉምዝ ክልል በተፈጠረ ግጭትና ጥቃት የተፈናቀሉ ሰዎች ቁጥር 91348 መድረሱን የሀገር ውስጥ መገናኛ ብዙኃን የብሔራዊ አደጋ ስጋት አመራር ኮሚሽንን ጠቅሰው በማህበራዊ ሚዲያ ገጻቸው ላይ በትላንትናው ዕለት ዘገባ አቅርበው ነበር። በዚሁ ዘገባ ላይ ከኮሚሽኑ ተገኘ በተባለው መረጃ መሰረት በአሁኑ ወቅት በመላ ሀገሪቱ በሰው ሰራሽና በተፈጥሮ አደጋ ምክንያት ከስምንት ሚሊየን በላይ ዜጎች ጉዳት የደረሰባቸው መሆኑንና እነርሱን ለመደገፍ ደግሞ ከስድስት ሚሊየን ብር በላይ ያስፈልጋል መባሉም ተገልጿል። ይህንኑ መነሻ አድርገን የኮሚሽኑን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴን ማብራሪያ እንዲሰጡን ጠይቀናቸው ነበር። ስምንት ሚሊየን ተጎጂ የት አካባቢ እንደሆነም ያብራሩ ጠይቂያቸው ነበር። በተፈናቃይ ደረጃ በቅድሚያ በምዕራብ ጉጂና በጌዴኦ አካባቢ የተፈናቀሉት በቁጥር የሚታወቁ ናቸው። አሁን ያልሽኝ በጣም የገነነ ቁጥር ነው። በምዕራብ ጉጂ አንድ መቶ ሰማኒያ ስምንት ሺ ሰባት መቶ አርባ ሰባት እንዲህም እንዲሁም በጌዴኦ ዞን ስምንት መቶ ስልሳ ሺ ሀምሳ ስድስት ናቸው። እነዚህ በአጠቃላይ በተሰራው የሰላም ደህንነትና ጸጥታ እንዲሁም የሕዝብ ለሕዝብ ስራዎች በአጠቃላይ ወደ ቤታቸው ወደ ቀያቸው የተመለሱ ናቸው። ሌላው ደግሞ በሶማሌ ክልል የደረሰው ግጭት ነው። እዛም በደረሰ ግጭት ሀምሳ ሁለት ሺህ የሚጠጉ ወገኖች በጅቲጋ እንዲሁም በባቢሌና ጭናግሰን ሰላሳ ሶስት ሺህ በቀብሪ ዳሀር አንድ ሺህ የሚሆኑቱ ናቸው በቁጥር ደረጃ ከዚያም በኋላ በተፈጠረው ሌላ ግጭት ከቡራዩም ቢሆን ከአስር ሺህ ያላነሱ ሰዎች ናቸው ተፈናቅለው አሁን ወደ ቀያቸው የተመለሱት። እነዚህ ሶስት ቦታ ያሉት ተፈናቃዮች አሁን የነገርኩት ቁጥር በአጠቃላይ ወደ ቀያቸው የተመለሱ በተፈጠረው ሰላምና መረጋጋት እንዲሁም የህዝብ ለህዝብ ግንኙነት ስራ በመሰራቱ ወደ ቀያቸው ተመልሰዋል። ሌላው አሁን በቅርቡ የተከሰተው የቤንሻንጉል ጉሙዙ ነው። በቤንሻንጉል ጉሙዝ የኦሮሚያ ብሔራዊ ክልላዊ መንግስት አደጋ ስጋት ስራ አመራር ኮሚሽን ለእኛ በላከልን ደብዳቤ የተገለጸው አስራ ስድስት ሺ ሰማኒያ ሁለት እማ አባወራዎች ወይም ደግሞ ዘጠና አንድ ሺ ሶስት መቶ አርባ ስምንት ወገኖች በተፈጠረው ግጭት ቀደም ሲል ይኖሩበት ከነበሩበት ቀያቸው ተፈናቅለዋል። እነዚህም ሰዎች በአሁኑ ጊዜ በምስራቅ ወለጋ እና በምዕራብ ወለጋ ዞን ውስጥ በሚገኙ አስር ወረዳዎች ውስጥ የሚገኙና የተጠለሉ ናቸው። ታዲያ ስምንት ሚሊዮን በተፈጥሮና በሰው ሰራሽ አደጋ ተፈናቅሏል የሚለው ዘገባ ከየት መጣ? ስምንት ሚሊዮን ምናልባት በአሁኑ ሰዓት እንግዲህ በኢትዮጵያ ውስጥ ከፍተኛው አደጋ እኛ የምናውቀው ድርቅና ጎርፍ ነው። በድርቅ አሁን እስከ ታህሳስ ድረስ የሚረዱ ሰባት ነጥብ ስምንት ሚሊዮን ወገኖች አሉ። እነዚህን ደምሮ ካልሆነ በስተቀረ ቅድም በዝርዝር የነገርኩሽ ነው። እነዚህ እንግዲህ አሁን በተፈጠረው ግጭት ያለው ቅድም እንደገለጽኩልሽ ነው። ሌላው ግን በድርቅ ሰባት ነጥብ ስምንት ሚሊየን ህዝብ በተረጅነት የዕለት ምግብ የሚቀርብላቸው ናቸው። አቶ ደበበ ግን በመላው ዓለም የሚገኙ በሀገራቸው ውስጥ ሆነው የሚፈናቀሉ ሰዎችን ቁጥር ተከታትሎ የሚመዘግበው እና ጄኔቫ የሚገኘው አይዲኤምሲ የተባለ ተቋም አንድ ነጥብ አራት ሚሊዮን የሀገር ውስጥ ተፈናቃዮች መኖራቸውን እና ይሄ ደግሞ አደጋ አለው ብሎ ነበረ ከሁለት ሳምንት በፊት ባወጣው። ስለዚህ አሁን በግጭቶች ምክንያት የተፈናቀሉ ሰዎች ቁጥር በአጠቃላይ ምን ያህል ነው? በሀገር ውስጥ ይሄን ቅድም የገለጽኩልሽ ነው። በአሁን ሰዓት ያለው በግጭት የተፈናቀሉት ዘጠና አንድ ሺ ሶስት መቶ አርባ ስምንት ናቸው። ሌላው ቅን ቅድም እንደ ገለጽኩልሽ በጌዴኦና በምዕራብ ጉጂ የነበሩት ተፈናቃዮች ሙሉ በሙሉ በሚባል ደረጃ ወደ ቀያቸው ተመልሰዋል። አንድ ይሄ ነው። ሁለተኛ በኢትዮጵያ ሶማሌ ክልል በጅጅጋ፣ በባቢሌ፣ በጭናክሰን እንዲሁም ቀብሪ ደሃር ያሉቱ ቅድም በቁጥር የገለጽኩልሽ እነሱም ወደ ቀያቸው ተመልሰዋል። ይህም በመስራት ሂደት አንድ የአካባቢውን ሰላምና ጸጥታ የማስጠበቅ እንዲሁም ማህበራዊ መሰረቶችን ጠብቆ ማህበራዊ መሰረቶች ስንል ባህላዊ ጉዳዮችን በማካተት የሃይማኖት አባቶች፣ አባገዳዎች እንዲሁም ሌሎች የሚመለከታቸው ክፍሎች በተደረገው ርብርብ እና በተገኘው ቀናም ምላሽ ሰዎቹ ወደ ቀያቸው ተመልሰዋል። በአሁኑ ሰዓት በኢትዮጵያ ውስጥ በግጭት ምክንያት የተፈናቀለው ህዝብ ዘጠና አንድ ሺ ሶስት መቶ አርባ ስምንት ነው። እነዚህ ቅድም እንደገለጽኩልሽ በምስራቅ ወለጋና በምዕራብ ወለጋ ዞን አስር ወረዳዎች ላይ ተጠልለው የሚገኙ ናቸው። አቶ ደበበ፣ ይሄ ነገር ግን ለምሳሌ አሁን የቡራዩ የቅርብ ጊዜ ሙሉ ለሙሉ አልተመለሱም እንዳሉ ይናገራሉ። የጂጂጋም ቢሆን ሶማሌ ክልል የተፈናቀሉ በአዳማ በባሌ ባሉ ቦታዎች ላይ እንዳሉ ተፈናቃዮች፣ ከቤንሻንጉል ጉምዞ የተፈናቀሉ ደግሞ የአማራ ተወላጆች አማራ ክልል ላይ እንደሚገኙ እኛ ራሳችን በቅርብ ባለፈው ሳምንት ሪፖርተሮቻችን ዘገባ ሲያቀርቡልን ነበር። ከነ ከየመጠለያ ጣቢያዎቹ እነሱስ ይሄ በመጠለያ ጣቢያ እኮ ያሉ አሉ። ቀደም ሲል የተፈናቀሉቱ አሁንም ድጋፍ እየተደረገላቸው ያሉ አሉ፣ ማለት ያልተመለሱ። ከዚያ ውጭ ግን አሁን እኔ የምነግርሽ በግጭት ምክንያት ጌዲኦና ምዕራብ ጉጂ እንዲሁም በቡራዩ ያሉትም እዚህ በአዲስ አበባ በአስራ ስድስት ጣቢያዎች ላይ በወጣት ማዕከላትና በትምህርት ቤት ተጠለው የነበሩት ተመልሰዋል በተፈጠረው ሰላምና መረጋጋት እንዲሁም በተሰራው የሕዝብ ለሕዝብ ግንኙነት አንዱ ይሄ ነው። ሌላው ግን ቀደም ሲል ከኢትዮጵያ ሶማሌ ክልል የተፈናቀሉት በየጣቢያው ያሉ አሉ። በየጣቢያው ድጋፍ የሚደረግላቸው አሉ። እነዚህም ቢሆን በቀጣይ በሚሰራ የህዝብ ለህዝብ ግንኙነት የሚመለሱ ሆነው ድጋፉ ግን እየተደረገላቸው እንዳለ ነው የምንገልጽልሽ። ስድስት ቢሊየን ብር ያስፈልጋል ተጎጂዎች የሚልም አንብቤ ያለሁኝ እና እርሶ ሰጡት ተብሎ ነው። ለማን ነው ይሄ ገንዘብ ታዲያ የሚያስፈልገው? ይሄ ስድስት ቢሊየን ብር እኔ ያልኩት የለም። ለማንም አልነገ ይሄን ያልኩት የለም። የምገልጽልሽ ነገር ከዚያ ውጭ ግን ተጎጂዎች አሁን እንግዲህ በኢትዮጵያ ውስጥ የሚታወቁ አደጋዎች ድርቅና ጎርፍ ናቸው። ይህን መሰረት በማድረግ በሚጠና ጥናት ጥናት ነው እንግዲህ በኢትዮጵያ በአመት ሁለት ጊዜ የመኸርና የበልግ ግምገማ አለ። በእነዚህ ጥናቶች ላይ የተለያዩ አካላት ተሳትፈው የሚገኝ ውጤት አለ ያን ውጤት መሰረት በማድረግ የሚታቀደ እቅድ አለ። ስለዚህ አቶ ደበበ እንደሚሉት አብዛኞቹ ተፈናቃዮች ወደ ቀያቸው መመለሳቸውን ነው። በአሁኑ ሰዓት እርዳታ ለሚያስፈልጋቸው ከዘጠና አንድ ሺ በላይ የቤንሻንጉል ጉሙዝ ተፈናቃዮች ደግሞ እርዳታ ለማድረስ ኮሚሽኑ እየሰራ መሆኑን ገልጸዋል። በተጨማሪም ሰዎች ሲፈናቀሉ ከአካባቢው ማህበረሰብና ከህዝብ ድጋፍ እንደሚደረግም ጠቁመዋል። በሌላ በኩል በካማሺ ሸካና ከፋ ዞኖች የተከሰቱ ግጭቶች ከቁጥጥር ውጭ ከመሆናቸው በፊት መንግስት እርምጃ እንዲወስድ የኢትዮጵያ ሰብዓዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር ዛሬ ሐዋሳ ከተማ ውስጥ ለሀገር ውስጥ መገናኛ ብዙኃን በሰጡት መግለጫ አስታውቀዋል። ከቤንሻንጉል ጉሙዝ ክልል የተፈናቀሉ ነዋሪዎችን ጨምሮ ከተለያዩ አካባቢዎች የተፈናቀሉ ነዋሪዎችን ስናነጋግር ችግር ላይ መሆናቸውንና መንግስት አስፈላጊውን እርዳታ እንዲያደርግላቸው መጠየቃቸውን በተደጋጋሚ መዘገባችን አይዘነጋም። አሁንም በተለያዩ ቦታዎች ተፈናቅለው እንደሚገኙ የሚናገሩ ነዋሪዎችን አነጋግረን በሌላ ዘገባ ተመልሰን እንመጣበታለን። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።